ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮችን ጉዳዮች ትሰማላችሁ። እንደኔ አይነትም አክሰስ ሳይኖራቸው ለሚለፉት ደግሞ ያው ትጋታቸውን እንዲቀጥሉ ነው። በቃ ስኬታማ አለመሆን አንዴ አይደለም። ስኬትም የሚመጣው ከብዙ ቻሌንጆቹ ብዙ ነገሮች ካጋጠሙ በኋላ ነው ወጣት መዲና ገመችን የሰማናት መዲና ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበር ያዘጋጀው የህግ ሀተታ ውድድር አሸናፊ ናት። ለአሸናፊነት ስላበቃት ሀሳብ ቆየት ብላ ታውጋናለች። ጉዳዩ አፍሪካዊ እልባት የሚያሻው የአፍሪካ ችግር ነው። የአፍሪካ ሰብአዊና ህዝቦች መብት ኮሚሽን የምር ያልሆነ የውሳኔ ስልጣን ያለው ህግ ተርጓሚ የፍትህ አካል ነው። በኢትዮጵያ መንግስት ላይ በአህጉራዊው የአፍሪካ ሰብአዊና ህዝቦች መብት ኮሚሽን ፊት ክስ ያቀረበው ሌጋል አክሽን ወርልድ ዋይድ የተሰኘ ተቋም ኃላፊ የሆኑትን አንቶኒያ መልቪን የሰማናቸው ሙሉ ጉዳዩ በምሽቱ ይቀርባል። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታም ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር ያለም ዜናዎችን እናሰማቸዋለን ኤደን አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። ከሰኔ 2013 ዓ ም ማብቂያ ጀምሮ በትግራይ ክልል እርዳታ እንዲያደርስ ፍቃድ ያገኘው የዓለም የጤና ድርጅት ድጋፍ ለማድረስ የነዳጅ እጥረት አጋጥሞኛል አለ። ኢንሱሊንን ጨምሮ የወባ፣ የስኳር በሽታ፣ የስነ ተዋልዶ፣ ጸረ ባክቴሪያ መድኃኒቶችና የተመጣጠኑ ምግቦች እንዲሁም መሰረታዊ የጤና መገልገያ መሳሪያዎች በነዳጅ እጥረት ምክንያት ከታሰቡበት ሳይደርሱ በመጋዘን ውስጥ ይገኛሉ ሲል በትላንትና እለት ድርጅቱ ያወጣው መግለጫ አስታውቋል። ባለፈው አርብ የካቲት አራት ሁለት ሺ አስራ አራት አመተ ምህረት የዓለም የምግብ ፕሮግራም ድጋፎችን በአየር ማድረሱንና ሌሎች ተጨማሪ ድጋፎችንም በዚህ ሳምንት እንደሚላኩ ድርጅቱ አስታውቋል። ወደ ትግራይ ክልል ባለፈው ህዳር ወር ላይ ከገቡት ሁለት የነዳጅ የጭነት መኪኖች ውጪም እስካሁን ድረስ ምንም አይነት የነዳጅ አቅርቦት አለመድረሱም ተገልጿል። የመንግስታቱ ድርጅት የሰብአዊ ጉዳይ አስተባባሪ ኦቻ በክልሉ ያለውን አጣዳፊ ድጋፍ ለማሟላት 2200 ሜትሪክ ቶን የጤና ግብአቶች፣ 15 ሚሊየን የኮሌራ ክትባቶች፣ 888 ሺ የሚሆን ደግሞ እድሜያቸው ከአምስት ዓመት በታች ለሆኑ ህጻናት የሚሰጥ የፖሊዮ ክትባትና 30 ሺ ሜትሪክ ቶን የተመጣጠኑ ምግቦች አቅርቦትና ሌሎች ድጋፎችም እንደሚያሹ በዝርዝር ያስቀመጠ ሲሆን የሀገር ውስጥ ባለስልጣናትና ዓለም አቀፍ አጋሮች በትግራይ ክልል የነዳጅ አቅርቦት እንዲኖር ድጋፍ እንዲያደርጉ ጥሪ አቅርቧል። በትላንትናው እለት በዩክሬን ኪየቭ ከአቻቸው ብላድሚር ዘለንስኪ ጋር የተገናኙት የጀርመኑ መራሄ መንግስት ኦላፍ ሹልስ ምዕራባውያን ሀገራት በአውሮፓ የደህንነት ጉዳዮች ዙሪያ ከሩሲያ ጋር ቆፍጠን ያለ ውይይት ለማድረግ ዝግጁ ነን አሉ። የጀርመኑ መራሄ መንግስት ኦላፍ ሹልስ የሩሲያው ፕሬዚዳንት ብላዲሚር ፑቲን በዩክሬን ላይ ያነጣጠሩት ስጋትን ለማረጋጋት እየሰራን ነውም ብለዋል። በዚህ በእሳቸው አባባል ዙሪያ ከሩሲያ የተሰማ ነገር የለም። ይሁንና የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ምንም እንኳን ፑቲን ዩክሬን የኔቶ ወታደራዊ አባል ሀገር እንዳትሆን እየጠየቁ ቢሆንም ከዩናይትድ ስቴትስና ከሰሜን አትላንቲክ የቃል ኪዳን ሀገራት ኔቶ ጋር እንደሚወያዩ አስታውቀዋል። በአንጻሩ ዩናይትድ ስቴትስና አጋሮቿ ፑቲን ከሰሞኑ በዩክሬን ላይ ከፍተኛ የሆነ የሚሳይል ጥቃት ሊፈጽሙ ይችላሉ ሲሉ አስጠንቅቀዋል። የጀርመኑ መርሀይ መንግስት በዛሬው እለት ከሩሲያ አቻቸው ቭላዲሚር ፑቲን ጋር በሞስኮ ይገናኛሉ ተብሎ ይጠበቃል። በመጨረሻም ላለፉት ጥቂት በማይባሉ ቀናት አድማ በወጡ ከባድ መኪና ሾፌሮች ተዘግቶ የከረመውና እጅግ የሚጨናነቀው የዩናይትድ ስቴትስና የካናዳ ድንበርን የሚያቋርጠው መንገድ እሁድ እለት ጦርነት ከተከፈተ በኋላ እንቅስቃሴዎች አሁንም ድረስ በሰላም እየተካሄዱ እንደሆነ ተገለጸ። የዲትሮይት ዓለም አቀፍ የድልድዮች ኮርፖሬሽን ባወጣው መግለጫ አምባሳደር የተሰኘው ድልድይ በድጋሚ ሙሉ ለሙሉ የተከፈተ ሲሆን የካናዳ ና የዩናይትድ ስቴትስ ምጣኔ ሀብት በድጋሚ በንግድ እንዲተሳሰር ማድረግ ተችሏል ብሏል። ፖሊስ መንገዱን ለማስከፈት ከ20 በላይ የሚሆኑ ሰዎችን በሰላማዊ መንገድ ማሰሩ ና ሰባት መኪኖችንም ማስነሳቱን አስታውቋል። አድማጮች ለማክሰኞ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ ባለፈው መሰናዶዎች ጋር ታመሹ ዘንድ ወደ ሀብታሙ ስዩ እመልሳቸዋለሁ። ኤደን ገረመው ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ለዛሬ ወደያዝንላችሁ የመጀመሪያው መሰናዱን እንሻገር። መዲና ገመችው በደንቢ ዶሎ ዩኒቨርሲቲ የአምስተኛ ዓመት ሕግ ትምህርት ክፍል ተማሪ ስትሆን 19ኛውን የምስራቅ አፍሪካ ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበር የሀተታዊ ጽሁፍ አሸናፊ ሆናለች። ሀተታዊ ጽሁፉን የጻፈችው በዓለም አቀፉ ሰብአዊ መብት ሕግ ወይንም ጦርነት ሕግ ፈተናዎች ዙሪያ ሲሆን ውድድሩ ላይ በምስራቅ አፍሪካ ውስጥ የሚገኙ ከሰባት ሀገራት የተውጣጡ በ30 ዩኒቨርሲቲዎች የሚማሩ 48 ተማሪዎች ተሳታፊ ነበሩ። ናኮር መልጋ ከአምቦ መዲናን በስልክ አነጋግረው ተከታዩን ጥንቅር ልኮልናል። መዲና ስለ ውድድሩ ሁኔታ አስቀድማ ታብራራለች። ውድድሩ በአይ ሲ አር ሲ የሚዘጋጅ ውድድር ሲሆን የዓለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበር ማህበር እና የአፍሪካ ሀገራት ያሉ ዩኒቨርሲቲዎች የሚዘጋጅ ነው። ከእነዚህም ውስጥ ሰላሳ ዩኒቨርሲቲዎች እና አርባ ስምንት ተወዳዳሪዎች የተካፈሉበት ውድድር ነበር። አስራ ዘጠነኛው ነው። እና እሱ ላይ ተሳትፌ ነበረ ኔም ቅዳሚ ዶሎን በመወከል እና እኔ ያቀረብኩት ሀተታዊ ጽሑፍ ወይ ደግሞ ኢሴ ከእነዚህ ሀገራት ዩኒቨርሲቲዎች ጥሩ በመሆኑም አንደኛ ተደርጎ ተመርጧል። እና አሸናፊ ይሆኛለው ማለት ነው። ምን ላይ ነበር አተኮረች የጻፍሽው? እንድታሸንፍ ያደረገች ነገርስ ምንድን ነው ብለች ታስብያለች? ሀተታዊ ጽሑፉ ያው አራተኛ አመት ላይ እየወሰድነው ኮርስ ነበረ፣ አይቼል ወይ ደግሞ ኢንተርናሽናል ሂውማኒቴሪያን ሎው የሚባል ኮርስ ነበረ፣ በአማርኛው የጦርነት ህግ የሚባል እና ከእሱ ጋር የተገናኘ ነው ሙሉ ኢሴው ማለት ነው የጻፍኩት ኢሴው ይሄ የጦርነት ህግ የሚያጋጥሙት ቻሌንጆች እሱ ላይ ነበረ ኮንክሉድ ያረኩትኝ ይሄን ኢሴዩ የህግና የአተገባበር ቻሌንጅ እንደሚያጋጥመው ይሄ የህግ ጦርነት የሚል ነበረ ማለት ነው ውድድሩ በየትኛው ወር ነበር የተካሄደው እንደሚደሎ ለወራት ኮንዲክሽንም ተቋጦ ነበረ እና አላስቸገረሽም ኮኔክሽን አግኝተሽ ይህንን ጽሁፍ ቶሎ ለሚፈለገው ድርጅት ለመላክ ከዛ ከውድድሩ ምንድንነው ያገኘሽው ውድድሩ የተካሄደው ላስት የር ጁን ላይ ጁን ሴሚቱ ምናም ላይ ነው ሰኔ ሁለት ሺ አስራ ሶስት አመተ ምህረት አ እና የዛኔ ደግሞ ግማሹን እዛው ጀምሬ ነበረ ግቢ ውስጥ ማለት ነው። እና አጋጣሚ ደግሞ የሀገር ናሽናል ሙት ኮርት ተወዳዳሪ ነበርኩኝ የግቢውን ወክዬ ድሬ ደዋ ላይ እና ወደዛ ሄድኩኝ ለሳምንት ምናም እዛ ተወዳድሬ ከዛን አጋጣሚ በምርጫው ወደ ግቢ አልገባንም ማለት ነው። ከዛን እዛው ቤት ያው ቤት ደግሞ አክሰሱ አለኝ። ደምድ ወሎ ላይ ጀምሬ የነበረውን ጽሑፍ ቤት ውስጥ ጨረስኩኝ ማለት ነው። እና ብዙም እንትን አላጋጠመኝም። ያጋጠመኝ ውጤቱ ከወጣ በኋላ ነው። ውጤቱ ከወጣ በኋላ ሽልማትም አስበው የወጣው ይህ ውጤት ምናልባት ጥቅምት ላይ ነው የሰማሁት። ነገር ግን ምንም ምርጫ አልነበረኝም የመሄድም። ሁለት ደግሞ ያው ዳታም አክሰሱ ስላልነበረኝ ከነዙ ጋር ኮሚኒኬት ማድረግ አልችልም ነበረ። እና በውክልና ማለት በሰው ነበረ እነሱ ኢሜይል ቼክ እያደረጉ ከዛ በኋላ ነው እየተነጋገሩ ለእኔ ደግሞ በስልክ የምናወራ የነበረው ማለት ነው እና ውጤቱ ከወጣ በኋላ ነው በጣም ተቸግር የነበረው ማለት ነው። ምክንያቱም ግቢ ስለነበርኩ ግቢ ደግሞ የኢንተርኔት አክሰስ አልነበረ አልነበረም በዛ ወቅት ላይ ከዛ ምንድን ነው የተሸለም ሲሆ የተሸለምኩትኝ የብርና ሰርተፊኬት እንዲሁም ደግሞ መጽሐፍ በጣም ወደው መጽሐፍ ተሸልም። ያለው ምንድን ነው የተሸለምሽው? መጽሐፍ ስንት ብር ተሰጠሽ? ከሰመሪ ኢንተርናሽናል ሂማ ተራላው ነው። ጥሩ ገንዘብ ነው። አዎ ለእኔ በቂ ነው። ማሸነፉ በቂ ነው። እስቲ ስለ ወደፊት እቅዶችሽ ንገሪ። ወደፊት ያው አንደኛ በግቤ ነው ክዬ በዚሁ ላይ መስራት ፈልጋለሁ ከአይቲ አርቲ ጋር በመሆን ግቢው ላይ እንዲህ ሌጋል ክሊኒኮችን መክፈት ሂማቻራል አሲስታንቶችን መስጠት የሚመለከት ነገሮችን መስራት ፈልጋለሁ፣ ደንግዶሎን በመወከል በተጨማሪ ደግሞ ያው ብዙ ነገሮች ላይ መሳተፍ ፈልጋለኝ። የአስተዋልሻቸውን ወጣቶች ነገር በፈተና ሲሞሉ ወደኋላ የመመለስም አዝማሚያ ሊያጋጥማቸው የሚችሉ ወጣቶች አሉ፣ እንዳንቺ ደግሞ በርትተው ወደፊት ሄደው ውድድርም ለማሸነፍ የሚበቁ ተማሪዎችም አሉ እና መልዕክትም ካለሽ በመጀመሪያ ይሄ እድል እያላቸው የመሰላቸት ወይም ደግሞ የሆነ አይሳካልኝም ብሎ ተስፋ የመቁረጥ አለ አይደለ? እንደዛ አይነት ወጣቶችም በጣም አሉ። ከኔ ጋም ኢቨን እየተማርን ያለን ማለት ነው። አረ ይሄ ዝም ብሎ ነው አለ አይደለ? ኢቨን አንተን ራሱ ተስፋ እንዳታደርግበት የሚያደርጉ አሉ፣ እንደዚህ አይነት ወጣቶች ማለት ነው። እና እነሱ ያው መሞከር እንዳለባቸው ሁሌ በቃ ስራ፣ በቃ ቻሌንጅ አርጎኛል። ደንቢዶሎ የኔትወርክ አክሰስ አይኖርም ብዙ ጊዜ የኮኔክሽን ይሄ ይሄ ደግሞ በቃ የበለጠ እንድትሰራ ለምንድን ነው የሚሉ ብዙ ጥያቄዎችን እንዲያስነሳ ነው የሚያደርግ። እና ያ ያ እኔ ስኬታማ እንደሆን አድርጎኛል። በእልህ እንድሰራ ነው ያደረገኝ ማለት ነው። ብዙ እንደ እኔ አይነቷም አክሰስ ሳይኖራቸው ለሚለፉት ደግሞ ያው ትጋታቸውን እንዲቀጥሉ ነው። በቃ ስኬታማ አለመሆን አንድ አይደለም። ስኬት የሚመጣው ከብዙ ቻሌንጆች፣ ብዙ ነገሮች ካጋጠሙ በኋላ ነው። እኔ አንድ አይደለም ይሄን ነገር ያገኘሁት ብዙ ነገሮች ላይ እሳተፋለሁኝ። ግቢያችን በሚያዘጋጁ የተለያዩ ነገሮች ላይ እሳተፋለሁኝ፣ አለሁበት። ሁሌ አንዱ ይሳካልኛል፣ አንዱ አይሳካልኝም። ስለዚህ ይሄኛው አልተሳካልኝም ብዬ አላቆምም ማለት ነው። ኢቨን አንደኛው በዚህኛው አመት ባይሳካልኝ በሚቀጥለው አመት ራሱ ላይ እሳተፋለሁኝ ማለት ነው። ስለዚህ ሁሌ በቃ መሞከር ነው ያለባቸው ወጣቶች። መጨረሻ ላይ ማለት የምፈልገው ነገር አለ። ማመስገን ማንን? እሺ፣ መጀመሪያ ያው ደንብ ዶሎ ለው ስኩል ኦፍ ሎን ዲኔም በተጨማሪ ደግሞ አድቫይዘሮቼን በጣም አመሰግናቸዋለሁ። ከምንም በላይ ደግሞ አይሲያርሲ ነው። መዲና ገመቹ በጋቢና ቪኦኤ ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ እናንተን ኮርን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ደግሞ ወደ ቀጣዩ ሌላ ዝግጅት እናምራ። ሌጋል አክሽን ወርልድ ዋይድ ዓለም አቀፉ የህግ ትግበራ ተቋም በመላለም ለሚገኙ የከፋ ሰብአዊ መብት ጥሰት ለደረሰባቸው ተጎጂዎች የህግ ድጋፍ በማድረግ የሚታወቅ ተቋም ነው። ተቋሙ ከአጋሮቹ ድቤቮይስ ፕሊፕተንና ከፓን አፍሪካን ጠበቆች ህብረት ጋር በመሆን ከሰሞኑ ኢትዮጵያን በአፍሪካ የሰብአዊና ህዝቦች መብት ኮሚሽን ፊክስ ፊት መክሰሱን አስታውቋል። የትግራይ ብሔር ተወላጆች ቀርበው ደረሰብን ያሉትን በደል ካጋሯቸው በኋላ ማስረጃዎችና የሰው ማኝነቶችን አካተው ለክሱ መነሳታቸውን የሚናገሩት የተቋሙ ኃላፊ አንቶኒያ መልቬይ ክሱን በኮሚሽኑ ፊት ለማቅረብ ለምን እንደመረጡ እንዲያስረድተውናል። ጉዳዩ አፍሪካዊ እልባት የሚያሻው የአፍሪካ ችግር ነው። የአፍሪካ ሰብአዊና ሕዝቦች መብት ኮሚሽን የምር ያልሆነ የውሳኔ ስልጣን ያለው ሕግ ተርጓሚ የፍትህ አካል ነው። ከአስር ዓመታት በተሻገረ እድሜው በአህጉር ውስጥ ለሚፈጸሙ የሰብአዊ መብቶች ጥሰቶችና በደሎች ምላሽ በመስጠት አቅሙን እየገነባ ይገኛል። የተመሰረተው አዲስ አበባ ላይ በመሆኑ በእጅጉ እርባና አለው ብለን እናስባለን። ጉዳዩን ኮሚሽኑ ወደ ተመሰረተባት ሀገር መልሶ ለመውሰድ ፈልገናል። ኢትዮጵያ በትግራይ ክልል ውስጥ ለደረሱ የሰብአዊ መብቶች ጥሰቶች ብዙ እውቅና አልሰጠችም። ክሱን ለማቅረብ ይሄ ጠቃሚ ስፍራ ነው ብለን እናስባለን። አሁን ላይ ክሱን ማቅረብ ለምን አስፈለገ ለሚለው የአፍሪካ ኮሚሽን በመጪው የካቲት 16 አዲስ አበባ ላይ ይሰበሰባል። እኛም ይህንን ተንተርሰን በዚህ ሰዓት ኮሚሽኑ በኢትዮጵያ ላይ አፋጣኝ እርምጃ በመውሰድ በሁሉም ሰላማዊ ሰዎች ላይ የሚደርሱ የመብቶች ጥሰቶችን እንዲያስቆም ጥያቄ ለማቅረብ ወስነናል። በሰሜን ኢትዮጵያ ክፍል ጦርነት ከተቀሰቀሰ ወዲህ በሁሉም ተፋላሚዎች ዘንድ የሰባዊ መብት ጥሰቶች መፈጸማቸውን የተባበሩት መንግስታት የሰባዊ መብቶች ከፍተኛ ኮሚሽነር የኢትዮጵያ ሰባዊ መብቶች ኮሚሽንና ሌሎች የመብት ተሟጋች ድርጅቶች ከዚህ ቀደም ባወጧቸው ሪፖርቶች ላይ አስታውቀዋል። ይህ ከሆነ ዘንድ ክሳችሁ ለምን በኢትዮጵያ መንግስት ላይ ብቻ እንጣጠረ ብለን የጠየቅናቸው ኃላፊዋ በሌሎች ወገኖች የተፈጸሙ ጥሰቶችን ገሸሽ እያደረግን አይደለም። በተባበሩት መንግስታት ድርጅት በኩልም ሆነ በሌሎች ድርጅቶች በግጭት ውስጥ በተሳተፉ ሌሎች አካላት ላይ የቀረቡ ክሶችን እናውቃለን። ለምን ከኢትዮጵያ መንግስት ጀመራችሁ ለሚለው፣ እነዚህ ጥሰቶች የተፈጸሙት በኢትዮጵያ ግዛት ውስጥ ነው። በሕጉ መሰረት ኢትዮጵያ በግዛቷ ውስጥ ያሉ ሁሉንም ሰላማዊ ሰዎች ደህንነት የመጠበቅ ትልቅ ግዴታ አለባት። በተመሳሳይ ሳቤ ኢትዮጵያ በግዛቷ ውስጥ ለተወሰዱ የጦር እርምጃዎች የራሷን ተግባራት በተመለከተ ኃላፊነት የመውሰድ ግዴታ አለባት። ስለሆነም ገና ከጅምሩ ዜጎቿን የመጠበቅና በሰላማዊ ሰዎች ላይ የሚደርሱ ጥሰቶችንም የማስቆም ታላቅ ኃላፊነት እንዳለባት በመጥቀስ ተጠያቂ እንድትሆን ፍላጎት አድሮብናል። የአፍሪካ ኮሚሽን ከተጎጆዎች ጎን ለመቆም መልካም አጋጣሚውን አግኝተዋል ሲሉ የሚናገሩት አንቶኒያ መልበይ ከኮሚሽኑ የሚጠብቁትን እንዲህ ያብራራሉ። ኮሚሽኑ አቤቱታችንን እውቅና ሰጥቶ የኢትዮጵያ መንግሥት በሰላማዊ ሰዎች ላይ የሚደርሱ ጥሰቶችን እንዲያስቆም በትግራይ ክልል የደረሱ ጥሰቶችን እውቅና ሰጥቶ ዜጎቹን ይቅርታ እንዲጠይቅ ያቀረብናቸውን አፋጣኝ እርምጃዎች እንደሚቀበል ተስፋ እናደርጋለን። በተለያዩ የዓለም ክፈሩ ግጭቶች እንደመፈጠራቸው መፈጠራቸው የትግራይ ሁኔታ እንዲዘነጋ አንፈልግም። ይህ ጉዳይ በትግራይ ያለው ሁኔታ ትኩረት እንዲያገኝ ያደርጋል። የአፍሪካ ኮሚሽን አቋምን ለማሳየት እና እርምጃ ለመውሰድ የሚያስችል ልዩ እድል ነው። ቀጣዩ ደረጃ የአቤቱታውን ፍሬ ነገር ማጤን ሲሆን ግጭቱ የቀጠለ በመሆኑ ውሳኔው በእጅጉ ጠቃሚ ነው። የአፍሪካ ሰብዓዊና ሕዝባዊ መብቶች ኮሚሽንን ጨምሮ አህጉራዊ ተቋማት አፍሪካ ውስጥ ለሚፈጠሩ ችግሮች ተጨባጭ መፍትሄ የመስጠት አቅም እንደሚያንሳቸው የሚከራከሩ ጥቂት አይደሉም። የሚሰጧቸው ውሳኔዎች የወረቀት ላይ ነበር ከመሆን ተሻግረው በአባል ሀገራት ላይ ያላቸው አስገዳጅነት ኃይል መለስለሱ የክሶችን ውጤታማነት አጠራጣሪ ያደርገዋል። የዓለም አቀፉ ሕግ ትግበራ ተቋም ኃላፊዋ አንቶኒያ መልቪግን ይህንን መቀየር የሚቻለው ተቋማቱን በመፈተን ነው ይላሉ። ይህ ጥሩ ጥያቄ ነው። የሚፈታተን ጉዳይም ነው። ይሁንና መሰል የአፍሪካ ተቋማት የሰብአዊ መብቶች ጥሰቶችን በተመለከተ ምላሽ እንዲሰጡ መፈተን ካልቀጠልን ራሳቸውን ማሻሻል አይችሉም። ለዚያ ነው ከአፍሪካ ኮሚሽን ምላሽ ማግኘት ጠቀሜታ አለው የምንለው። አባል ሀገራት የሚነገረውን መስማት አለባቸው። ከጉዳዩ ክብደት አንጻር የአፍሪካ ኮሚሽን ለአፍሪካ የሰብአዊና ሕዝቦች መብቶች ፍርድ ቤት ጉዳዮችን የመምራት ስልጣን እንዳለውም መዘንጋት የለብንም። የአፍሪካ ሰብአዊና ሕዝቦች መብቶች ኮሚሽን የዛሬ 35 ዓመት ግድም የተመሠረተ በ11 የአፍሪካ ሀገራት የተቋቋመ ድርጅት ነው። ሰብአዊና ህዝባዊ መብቶችን ለማበረታታትና ለመጠበቅ ብሎም የአፍሪካን ቻርተር ለመተርጎም ስልጣን ያለው ተቋሙ ከዚህ ቀደምም ሀገራት ተከሰውበት ያውቃሉ። የዛሬ አስር ዓመት ገደማ መሆኑ ነው። ሊቢያ በህገወጥ የሰዎች ዝውውርና ከባርነት ጋር በተገናኘ ተከሳለች። ኢትዮጵያ መንግስት በአሁኑ ክስ ዙሪያ ያለውን ምልከታ ያጋራን ዘንድ በውጭ ሀገራት ያሉና በሀገር ውስጥም ይመለከታቸዋል ያልናቸውን ባለስልጣናት ለማናገር ያደረግነው ጥረት ለዛሬ አልተሳካም። መልሳቸውን ለማግኘት ጥረታችን ይቀጥላል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ በመከታተል ላይ ያላችሁት የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ ትምህርት ሚኒስቴር ይፋ ባደረገው አዲሱ የትምህርት ፍኖት ካርታ የግብረ ገብ ትምህርት እንደ አዲስ እንደሚጀመር ማስታወቁ መጪው ትውልድ እንደ ሀገር ለመቆም የሚያስችለውን የጋራ እሴቶችን ለመገንባት እንደሚረዳ ምሁራን ተናግረዋል። ትምህርቱ መሰጠት ሲጀምርም ሁሉንም ማህበረሰቦች ባማከለ ሰብአዊ ሴቶች ላይ ትኩረት እንዲያደርግም ተመክሯል። ለመሆኑ የግብረገብ ትምህርት ምን ማለት ነው? በአዲሱ የትምህርት ስርዓት ውስጥ መካተት ውስጥ ለሀገር ግንባታው ምን ሚና አለው? ስትል ስመኝሽ ቆየ ጠይቃለች። መልሱን በቀጣይ ዘገባው አካታለች። ከሁለት አስርት አመታት በላይ ኢትዮጵያ ስትከተለው የነበረውን የትምህርት ስርዓት በአዲስ የተካው ፍኖተ ካርታ ቅድመ አንደኛ ደረጃ አንደኛ ደረጃ መካከለኛ ደረጃ እና ሁለተኛ ደረጃ በሚል እርከን በከፋፈላቸው ሁሉም የትምህርት መስኮች የግብረ ገብ ትምህርት ለመጀመር ተዘጋጅቷል። ለመሆኑ ይህ የግብረ ገብ ትምህርት ምን ማለት ነው? ምን ዓይነት አስተምሮቶችንስ ያካትታል? በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ ያብራራሉ። በርካታ ነገሮች አሉ ከሞራል ፍልስፍና የሚወሰዱ ለሁሉም አማካይ የሆኑ እንደ ቨርቹ ኤቲክስ የሚባል አለ። ጥሩነት በራሱ ጥሩ ነው የሚል የግብረ ገብ አስተሳሰብ ወይም የሞራል አስተሳሰብ ስላለ በሱ ላይ ቢመሰረት ከዛ ሰብአዊነትን እና የመሳሰሉትን መብቶችን የሚያካትቱ ነገሮች አድርጎ ቢያስተምሩ ተገቢ ነው ለሁሉም። የግብረገብ ትምህርት ለኢትዮጵያ አዲስ አይደለም። ለመጀመሪያ ጊዜ በአንደኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ የተደረገው በአጼ ኃይለሥላሴ ዘመነ መንግስት ሲሆን በስነ ምግባር የታነጸ ትውልድ የመፍጠር ዓላማ ነበረው። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ፣ በወቅቱ የነበረው ትምህርት ጥቅም ቢኖረውም ሁሉን አካታች ግን አልነበረም ይላሉ። እኛ ስንማር ለምሳሌ የኦርቶዶክስ ክርስትና አይነት ከዛ ላይ የተወሰዱ ነገሮች ነው። እኛ በኤለመንተሪ የተማርነው በአብዛኛው ከቅዱስ መጽሐፍና ከመሳሰሉ የተገኙ ነገሮች ነው። እሱ ጥቅም አለው። ተማሪዎችን በዛ መንገድ ልጆችን፣ ወጣቶችን ቁጥቁጦ ማሳደጉ ጥቅም አለው። ፈሪሃ እግዚአብሔር የሚባለውን በማስረት በእርግጥ ግን ሌሎቹን የማያቅፍ አይነት ስለሆነ ሞር አሁን ሴኩላር የሆነ አይነት አካሄድ የሌሎቹን እሴቶች የማያ ኮስት አይነት አድርገን ብንሄድበት ነው ጥሩ የሚመስለው። ቀጥሎ የመጣው የደርግ ስርአት የግብረ ገብ ትምህርትን ከሃይማኖት መነጠል ቢችልም በምትኩ መንግስት በወቅቱ ይከተለው የነበረው ሪዮት አለም ማስተማሪያ በማድረጉ የግብረ ገብ ትምህርት አላማ መስመሩን ሳተ ይላሉ ፕሮፌሰር በቀል። ኢህአዴግ ወደ ስልጣን ከመጣ በኋላም የስነ ዜጋ ትምህርት ተብሎ ይሰጥ የነበረ ቢሆን ይህም የፖለቲካ አመለካከትን ለማስረጽ የዋለ እንጂ ስነ ምግባርን ያስተማረ እንዳልሆነም ይከራከራሉ። ለመሆኑ የግብረ ገብ ትምህርት ለተማሪዎች መስጠት የሚያስፈልግበት ዓላማው ምንድን ነው? አዲሱን የትምህርት ፍኖተ ካርታ ይዘት በቅርበት የተከታተሉትና በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ የሆኑት ዶክተር በድሉ ዋቅጅራ ምላሽ አላቸው። የስነ ምግባር እሴቶች የምንላቸው በስርአለተም ውስጥ ውስጥ መካተት ያለባቸው እነኚህ ማህበራዊ እሴቶች ወይም በእንግሊዝኛው ኢቲካል ቫሊውስ የሚባሉት ትክክለኛ መሰረታዊ እሳቤዎች ላይ ምክንያታዊነት ላይ እንዲመሰረቱ ለማድረግ ነው እና ይሄ ከሰብአዊነት ጋር የተያያዙ ትክክለኛ ለምሳሌ ፍቅርን፣ መተሳሰብን፣ ፍትሕን፣ አለመዳለትን፣ እኩልነትን እነኝህ የሚሉት ማህበረሰብ የሚመሰረትባቸው እሴቶች ምክንያታቸው ሊጣመም ሊዛባ ይችላል። እንደዛ እንዳይሆኑ ለማድረግ ነው የሚያስፈልገው። ዶክተር በድሉ ዋቅጅራ አክለው በእነዚህ ሰብአዊ የሆኑ መሰረቶች ላይ የተመረኮዘ የግብረ ገብ ትምህርት ከፖለቲካ አስተሳሰብ የጸዱና በማንኛውም ማህበረሰብ ውስጥ የሚገኙ እሴቶችን ለማስተማር እንዲሁም ከስር መሰረቱ በመልካም ስነ ምግባር የተገነባ ትውልድን ለመፍጠር ያስችላል ሲሉ በምሳሌ ያስረዳሉ። ለምሳሌ አሁን በጣም ኢትዮጵያ ውስጥ በኛ እድሜ በጣም ተለውጦ ያለው ሙስና፣ ጉቦኝነት አሁን ትክክለኛው የሥነ ምግባር እሴት ሲጎድል ምን ይሆናል መሰረታዊ እምታይና እሱ እንዲያገኝቶ የለ ብለሽ የምታየውን ነገር መነሻ ታደረጊዋለች። ሶ ኢትስ ኮመን ትያለች። ማንም የሚበላውን እሱ እየተጠቀመ እኔም ትያለሽ። ይሄ ማለት ከስር ያሉት ማህበረሰቡ የተገነባባቸው ስነ ምግባራዊ እሴቶች መሰረት የሆነው ሪዝኒንግ ወይም ምክንያታዊነት ላልቷል። በቃ ከዛ ተለያይቷል ማለት ነው። ይህ ወጣቶችን በስነ ምግባር የማነጹ ተግባር በትምህርት ስርዓት ውስጥ መካተቱ አንድ እርምጃ መሆኑን የሚስማሙት ምሁራን የትውልድ ስነ ምግባር ክፍተት የሚሞላው ግን በትምህርት ቤት በሳምንት አንድ ወይም ሁለት ጊዜ በሚሰጥ ትምህርት እንዳልሆነ ያሰምሩበታል። ፕሮፌሰር በቀለ እንደሚሉት ከመምህራን ጀምሮ ስልጣን ላይ እስካሉ አመራሮች ድረስ ተግባራዊ ኃላፊነትም አለባቸው። አሁን ትምህርት ብቻ ሳይሆን ደግሞ ተግባር ወሳኝ ነው። አንዱ መተኮር ያለበት ለምን እሴቶቻችን የተሸረሸሩ ለሚለው አለማወቅ፣ ማስተማር ብቻ ይህን ነገር ሊለውጠው አይችልም ከትምህርቱ ጎን መምህራን ይሆኑ፣ አስተዳዳሪዎች ይሁኑ፣ ፖለቲከኞች ይሁኑ ሌሎቹ አርአያ መሆን ካልቻሉ፣ ሌቦች በሚከብሩበት ኅብረተሰብ ውስጥ ልጆችን እንደዚህ ደጉ ነው ምናምን ብሎ ማስተማር በጣም ከባድ ስለሚሆን፣ ተግባርና ትምህርት እንዴት አብሮ ይሄዳል፣ ምን አይነት ምሳሌና ምን አይነት አርአያነት ነው መምህራንን የትምህርት አመራርን፣ የፖለቲካ አመራርን ሌላ ሌላውም የሚያስቀምጠው የሚለውም አብሮ መታየት አለበት። አቶ በድሉም በዚህ ይስማማሉ። በወላጅና አካባቢ እንዲሁም በተለያዩ ተቋማት የተደገፈ የግብረ ገብ ትምህርት በተለይ እንደ ኢትዮጵያ በብዙ ውጥረት ውስጥ ባለ ሀገር ውስጥ የሚኖሩ ወጣቶች ተስማምተውና ተከባብረው እንደ ሀገር ለመቆም የሚያስችላቸውን የጋራ ማህበራዊ እሴቶችን ለመፍጠር ቁልፍ መሰረት መሆኑን ያሰምሩበታል። ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን ሴንስ የለም። ኮመን የሆነ የተፈጥሮዊ እውቀት የሚት አለ አይደል? ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሌዎች የጠፉት። ለዚህ ነው እኔ ካልተጠቀምኩ ኢትዮጵያ ገደል ትግባ የሚል እኮ አለ። አየሽ፣ ኮመን የሆነ ነገር ይሄ ሁሉ የመጣው ተደምሮ ከዛ ነው የመጣው። ከታች ጀምሮ አልተገነባም። ኮመን የሆነውን የሰብዓዊነትን እንደ ሀገር የገነባ ነው ነገር የለምና፣ እድገት ለማምጣትና ማህበረሰቡን ለማጥናት፣ የሀገርን ልዕልና ከፍ ለማድረግ በጣም መሰረታዊ የሆኑ ይዘቶችን ይዞ በተጠና መልኩ በይድረስ ይድረስ እና በዘመቻ ሳይሆን በተጠና መልኩ ሊሰጥ ይገባል ይሄ ትምህርት። በያዝነው የ2014 ትምህርት ዘመን ተግባራዊ እየተደረገ የሚገኘው አዲሱ የትምህርት ስርዓት ከግብረ ገብነት በተጨማሪ አገር በቀል እውቀት፣ ሙያና የቀለም ትምህርት፣ ቴክኖሎጂ፣ ምርትና ተግባር፣ ጥናትና ምርምርም እንደሚያበረታታ ፍኖተ ካርታው ያትታል። ለሚቀጥሉት አምስት ዓመታትም ተግባር ላይ ይውላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። በመቀጠል ለዕለቱ ከያዝንላቸው ዝግጅቶች ወደ መጨረሻው እናመራለን። ችግር ብልሃትን ይወልዳል እንዲሉ ኮቪድ 19ን ለመቋቋም በዓለም ዙሪያ የተለያዩ የፈጠራ ስራዎች እንዲሁም የሕክምና ግኝቶች ተሰርተዋል። ተከታዩ የኬሮል ፒርሰን ዘገባ ስለ አንዱ ይነግረናል። የደንገረሙት አቅርበዋለች። ባዝ ሜዴብ ህፃን ልጅ የተቅማጥ በሽታ ሲይዘው በናይጄሪያ አቡጃ ከሚገኘው መኖሪያ ቤቷ በመሆን ሐኪሟን በድረገጽ ማግኘትና ማውራት ችላለች። የኮቪድ-19 ወረርሽኝ ሐኪሞች ለህሙማኖቻቸው እንክብካቤ የሚያደርጉበትን መንገድ ባደጉትም ሆነ በበለጸጉት ሀገራት በብዙ መልኩ በመቀየር ተጽዕኖ አሳድሯል። ቴሌሜዲስን የተሰኘው ህሙማንና የህክምና ባለሙያዎች በተለያዩ አካባቢና ቦታ ሆነው የህክምና አገልግሎት የሚያገኙበት መንገድ ነው። እጅግ ርቁ በሆኑና ህንድ ሀገር ውስጥ ባሉ በሁለት የሂማሊያ መንደሮችም ጭምር ይህ አገልግሎት ይሰጣል። ዶክተር ራጅሽ ጉላሪ ስለዚህ ጉዳይ እንዲህ ያብራራሉ። ቀድሞውንም ቢሆን እነዚህ አካባቢዎች በከባድ በረዶ ሳቢያ ከዓለም የተቆራረጡ ነበሩ። ለዚህም ነው በዚህ መንገድ ህክምና መስጠቱ መልካም የሚሆነው። በርቀት የህክምና ዘዴ ከቤታቸው ውጪ ህሙማን ወደ ጤና ጣቢያ በማምራት በዚያ በሚገኙ የጤና ባለሙያዎች እየታገዙ ከጤና ጣቢያው ውጪ ባሉና ሩቅ ቦታ በሚኖሩ በጉዳዩ ላይ በሰለጠኑ ሐኪሞች መታየት ይችላሉ። ዶክተር ራጅሽ ጉላሪ በድጋሚ በእነዚህ ሁለት ሩቅ የሀገሪቱ ቦታዎች ለሚገኙ ወደ ሶስት ሺህ የሚጠጉ ህሙማን በርቀት የህክምና መንገድን በመጠቀም የጤና ምክር መስጠት ችለናል። በዩናይትድ ስቴትስ የሂውስተን የሳይንስ ማዕከል በተደረገ ጥናት አንዳንድ ህጻናትን በርቀት ህክምና ዘዴ በመጠቀም 99 በመቶ ከሚሆኑ በሽታዎች መታደግ መቻሉን ያሳያል። ከዚህ በተጨማሪም ይሄ በሽታ ለኮቪድ-19 ተጋላጭ የመሆን እድልን በሰፊው ታድጓልም ሲል ጥናቱ አመላክቷል። በዩናይትድ ስቴትስ ገጠራማ ቦታዎች ያሉ የኦፒየም ሱሰኞችም አብዛኛውን ጊዜ በህክምና ጣቢያዎች ውስጥ ግልጋሎቱን አያገኙም። ነገር ግን አሁን ላይ ይህንን የህክምና መንገድ መጠቀም ይችላሉ። በሜሪላንድ ዩኒቨርስቲ የተደረገው ጥናት ቴሌሜዲስን ወይም የርቀት ህክምና በአካል እንደሚደረገው ህክምና ሁሉ ውጤታማ ነው ይላል። ህክምና ባለሙያዎችም ከዚህ ቀደም ኖራቸው የማያውቅ አይነት መረጃና እድል እንደፈጠረላቸው ይናገራሉ። በተለይም ደግሞ የአእምሮ ጤና ችግር ባለባቸው የዩናይትድ ስቴትስ ወታደሮች ላይ ይሄ ህክምና ውጤት አሳይቷል። ዶክተር ጆኤል ሾልተን የጦር ሰራዊት ጤና አስተዳደር እና የስነ አእምሮ ባለሙያ ናቸው። ይሄ ወረርሽኝ ካመጣቸው ለውጦች መካከል መልካም የሆነው በድረገጽ እንክብካቤ ማድረግ መቻሉ ነው። በተለይም ከተሃድሶ አንጻር ባለሙያዎች ህሙማኑ ከክሊኒክ ውጭ በቤታቸውም ሆነ በማህበረሰቡ ውስጥ እንዴት እየተንቀሳቀሱ እንደሆነ የሚያሳይ ነው። የርቀት ሕክምና ከሚያመጣቸው በረከቶች አንዱ ህሙማን ከስራ ማስፈቀድ ሳይኖርባቸው በአጭር ጊዜ ውስጥ መታከም መቻላቸው ነው። በተለይም በታዳጊ ሀገራቶች ለጉዞ የሚወጣውን ወጪ ለመቆጠብ ያግዛል። ከዚህ በተጨማሪም በዚህ የሕክምና አማራጭ በመጠቀም ከዚህ ቀደም ሊያገኟቸው የማይችሉ የነበሩ ሐኪሞችን ማግኘትም ይችላሉ። ጊዜና የሕክምና ወጪን በመቀነስም ዓለምን ከብዙ ድህነት ሊታደግ እንደሚችልም ተስፋ ተጥሎበታል። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና ነው። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።